ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ሐምሌ 172016 ዓ ም ዝግጅታችን ጀምረ በደቡብ ኢትዮጵያ ገዜ ጎፋ ወረዳ የመሬት ናዳ ሕይወታቸው ያለፈ ሰዎች ቁጥር 250 እንደደረሰ ተነግረዋል። አሁንም ፍለጋው እንደቀጠለ ነው ያለው። የወረዳም የዞንም የክልልም ትጋት ፌደራልም እዚህ በመምጣት እርዳታ እያደረጉ ይገኛሉ። እንግዲህ አሁን ያለው አዲስ ነገር እሱ ነው። እንግዲህ አሁን ሰው የተረባረበ ነው ያለው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ያለም መርሁን ነው ቀደም ብለን የሰማናቸው ናቸው። ዝርዝሩ ጉዳይ በምሽቱ ተካተዋል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችንም ይዘናል። እንደምናምሽታችኋል እንደምንውላችኋል አድማጮቻችንና ተመልካቾቻችን፣ ሳስተናግዳቸው የማመሸው ሀብታም ስዩም ነኝ። ብርሃን ኃይሉ ደግሞ በድምፅና ምስል ቅንብሩ አብራን ትቆያለች። ዋና አዘጋጃችን ጽዮን ግርማ ናት። የማኅበራዊ ሚዲያ ቀነባባሪያችን ደግሞ አበባየው ገበያው እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናጋራችኋለን። አስማማዋየ ነው ይጠብቃችኋል። እንደምን አምሽታችኋል አድማጮቻችን። የሰዓቱን ዜናዎች የማቀርብላችሁ አስማማየ ነው ነኝ። በመጀመሪያም ሱዳን ወደ ተመለከተው ዜና አልፋለሁ። በሱዳን ለአስራ አምስት ወራት የቆየውን አውዳሚ ጦርነት ለማቆም ተፋላሚ ወገኖች በመጭው ወር ስዊዘርላንድ ላይ ተገናኝተው የሰላም ንግግር እንዲያደርጉ አሜሪካና ሳውዲ አረቢያ ጥሪ አድርገዋል። ከተፋላሚ ወገኖቹ አንዱ የሆኑት የፈጥኖ ደራሽ ኃይሉ አዛዥ ጄኔራል መሐመድ ሀምዳን ደጋሎ ትናንት ማምሻውን ባወጡት መግለጫ በአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የደረሳቸውን ጥሪ መቀበላቸውን አስታውቀዋል። ሌላው ተፋላሚ የሱዳን ጦር ጠቅላይ አዛዥ ጄኔራል አብዱልፈታህ አልቡርሃን በንግግሩ ላይ ይገኝ እንደው እስካሁን አልታወቀም። በፈረንጆቿ አቆጣጠር ናሲ 14 ሊጀመር የታቀደውን ንግግር ሳውዲ አረቢያ በተባባሪነት እንደምታዘጋጅ ና የተባበሩት አረብ ኤምሬትስ፣ የግብጽ የአፍሪካ ህብረትና የተባበሩት መንግስታት ተወካዮች በታዛሚነት እንደሚገኙ ብሊንከን ትላንት ባወጡት መግለጫ ላይ አስታውቀዋል። በሱዳን በመታየት ላይ ያለው እልቂት፣ ሰቆቃና ውድመት እጅግ አስከፊ ነው። ይህ ትርጉም የሌለው ጦርነት ሊያበቃ ይገባል ብለዋል ብሊንከን በመግለጫቸው። ሁለቱ ተፋላሚ ወገኖች ባለፈው ሳምንት በተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ የሱዳን ልዩ ልኡክ አደራዳሪነት ጄኔቫ ላይ በተወካዮቻቸው በኩል ተነጋግረው ነበር። ልዩ ልኡኩ ራምታኔ ላማምራ ውይይቱን አበርታች ሲሉ ገልጸውትም ነበር። ባለፈው ዓመት ሚያዝያ ወር ላይ በሁለቱ ጄኔራሎች መካከል የተጀመረው ጦርነት በአስር ሺህ የሚቆጠሩ ሰዎችን ህይወት ሲቀጥፍ ከአስር ሚሊዮን በላይ የሚሆኑት ሱዳናውያን ደግሞ ወደ ጎረቤት ሀገራት እንዲሸሹ አስገድዷቸዋል። ዓለምን ከራብ ነጻ የማድረጉ ጥረት በተለይም በድህ ሀገራት በሚታዩ ቀውሶች ምክንያት ግዝጋሴው እንደቆመና የተመጣጠነ ምግብ አቅርቦትን ለማሻሻል የሚደረገው ጥረትም ባለፉት 15 ዓመታት ጋር እጣ እንደገጠመው ዛሬ ፋ የሆነው የዓለም የምግብ ዋስትና የተመጣጠነ ምግብ ሁኔታ ሪፖርት አስታውቋል። የዘላቂ ልማት ግብ ሁለት እንዲሁም በ2030 ዜሮ ረሃብ የተሰኙ ግዙፍ የዓለማችን ትልሞች ለማሳካት ብዙ እንደሚቀር በተጨማሪም በቂ የተመጣጠነ ምግብ እጥረት ባለፉት ሶስት ዓመታት ውስጥ እየቀጠለ መሆኑን በአምስት የተባበሩት መንግስታት ስር ባሉ ድርጅቶች የተሰራው ጥናት አመልክቷል። ይህም በኮሮና ወረርሽኝ ወቅት በዓለም ጨምሮ የታየውን የራብ መጠን ተከትሎ የመጣም እንደሆነ ጥናቱ ጠቁሟል። ባለፈው ዓመት 733 ሚሊዮን ሰዎች በመላው ዓለም ራብ የገጠማቸው ሲሆን ይህም በዓለም ከ11 ሰዎች አንዱ በአፍሪካ ደግሞ ከአምስት ሰዎች መካከል አንዱ ማለት እንደሆነም አመልክቷል። አሁን ባለው ሁኔታ በ2030 በዓለም 582 ሚሊየን ሰዎች ለራብ ይጋለጣሉ ከእነዚህ ውስጥ ግማሹ አፍሪካውያን ይሆናሉ ሲሉም የፋኦ ከፍተኛ የኢኮኖሚ ባለሙያ ማክሲሞ ቶሬሮ ለዜና ሰዎች ተናግረዋል። ይህም ሆኖ አንዳንድ አበርታች ምልክቶች እንደሚታዩና በቀጠናዎች መካከልም ሰፊ ልዩነት እንዳለ ቶሬሮ አመልክተዋል። አፍሪካ ራብ በተጋረጠባቸው ሰዎች ብዛት ከፍተኛውን ድርሻ እንደምትይዝ ይኸውም በመላው ዓለም ከሚገኙት ውስጥ 20 በመቶ እንደሆነ በምግብ ዋስትና በኩልም በዓለም ከሚታየው እጥፍ 58 በመቶ እንደሆነ በጥናቱ አመልክቷል። አድማጮቻችን የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ራዲዮ ጣቢያ ነው። የእስራኤል ኃይሎች በጋዛ የምትገኘውን የካን ዩኒስ ከተማ በምድርና በአየር እንደደበደቡ የአገሪቱ ሰራዊት ዛሬ ረቡዕ አስታውቋል። የተባበሩት መንግስታት ድርጅት ባለስልጣናት ጉዳዩ እንዳሳሰባቸው ሲገልጹ አንድ የተመድ የሰብአዊ ድርጅቶች ድርጅት በበኩሉ ትላንት እንዳስታወቀው እስራኤል ህዝቡ ለቆ እንዲወጣ ማሳሰቧን ተከትሎ 150 ሺ የሚሆኑ ነዋሪዎች ካን ዩኒስን ለቀው ወጥተዋል። ነዋሪዎች ለቀው እንዲወጡ ማስጠንቀቂያ በተሰጠበትና የእስራኤል ኃይሎች ጥቃት በፈጸሙበት መካከል የነበረው ጊዜ አጭር እንደነበረም የተመድ ዋና ጸሐፊ አንቶኒዮ ጉቴረሽ ቃል አቀባይ የሆኑት ስቴፋን ዱጃሪክ ትላንት ለዜና ሰዎች አስታውቀዋል። እያንዳንዱ የለቀቃችሁ ውጡ ማስጠንቀቂያ የሰዎችን ህይወት የሚያመሰቃቅል መሆኑንና አነስተኛ ወይም ምንም አይነት መሰረተ ልማት ወደሌለበት አካባቢ እንዲሄዱ እንደሚገደዱ ቃል አቀባዩ ጨምረው ተናግረዋል። የጤና ንጽህና አገልግሎት እንዲሁም የህይወት አድን ሰባዊ እርዳታ በተወሰነ ደረጃ ብቻ ወደሚገኙባቸው አካባቢዎች ለመሄድ እንደሚገደዱም አስታውቋል። በደቡባዊ የጋዛ ከተማ ራፋ ላይ ጥቃት መሰዘሩን እንዲሁም በመላ የጋዛ ሰርጥ ደግሞ በደርዘን የሚቆጠሩ የአየር ድብደባዎች ማድረጉን የእስራኤል ሰራዊት ዛሬ ረቡዕ አስታውቋል። በዛሬው ድብደባ የተገደሉ 55 ሰዎች አስከሬኖች ሆስፒታል መድረሳቸውንና ጦርነቱ ከተጀመረ አንስቶ የሞቱ ሰዎች ቁጥር 39145 መድረሱን በጋዛ የሚገኘው የጤና ሚኒስቴር አስታውቋል። ይህ በእንዲህ እንዳለ ዛሬ በአሜሪካው ኮንግረስ ንግግር የሚያደርጉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በሐማስ ላይ ለምታካሄደው ጦርነት ድጋፍ እንደሚያሰባስቡ ይጠበቃል። ኔታንያሁ በዋሽንግተን ጉብኝት የሚያደርጉት በሐማስ የተያዙ እስራኤላውያን ታጋቾች ማስለቀቅ በሚመለከት በሀገራቸው ከፍተኛ ጫና እየገጠማቸው ባለበት ወቅትና የእስራኤል ዋና አጋር ከሆነችው አሜሪካ ጋር የሚኖራት መጻኢ ግንኙነት በህዳር ወር በሚደረገው ምርጫ ምክንያት ወዴት እንደሚያመራ ባልታወቀበት ሁኔታ ውስጥ ሆነው ነው። አሜሪካ፣ ግብፅና ቃጣር በእስራኤልና በሀማስ መካከል የተኩስ አቁም እንዲደረግ ለወራት ቢጥሩም ሳይሳካ ቀርቷል። በጋዛ ጦርነቱ እየቀጠለ በሊባኖስ ድንበር ላይ ግጭቱ እየጨመረ እንዲሁም በየመን የሚገኙት የውቲ አማጽያን በቀይ ባህር ላይ በሚመላለሱ መርከቦች ላይ የሚያደርሱት ጥቃትም እያየለ ባለበት ሁኔታ ወደ ጦርነቱ ወደ ቀጠናው እንዳይስፋፋ አስግቷል። ከሁለቱም ፓርቲዎች ድጋፍ እንደሚሹ ኔታንያው ተናግረዋል። የኔታንያው በዋሽንግተን መገኘት በዲሞክራቶች እና ሪፐብሊካን መካከል ያለው ልዩነት ያባባሰ ሲሆን በርካታ የዲሞክራት ፓርቲዎች አባላትም በንግግራቸው ላይ እንደማይታደሙ አስታውቀዋል። ኔታንያው የጋበዙት የምክር ቤቱ አፈ ጉባኤ ማይክ ጃንሰን የምክትል ፕሬዚዳንት ካማላ ሄሪስ አለመገኘት ምክንያታዊ እንዳልሆነ ተናግረዋል። ከዶናልድ ትራምፕ ጎን ሆነው በምክትል ፕሬዚዳንትነት የሚወዳደሩት ጄዲ ቫንስም በኔታንያው ንግግር ላይ እንደማይገኙ ታውቋል። ምክትል ፕሬዚዳንት ካማላ ሄሪስ ዛሬ ወደ ኢንዲያናፖሊስ ግዛት አቅንተው ዜታፊ ቤታ በተሰኘው የዩኒቨርሲቲና ኮሌጅ ተማሪዎች ማህበር ወይም ሶሮሪት ላይ ንግግር እንደሚያደርጉ ይጠበቃል። ፕሬዚዳንት ጆ ባይደን ከምርጫው ራሳቸውን አግለው ካማላ ሃሪስም ፕሬዚዳንታዊ እጩ እንዲሆኑ ድጋፋቸውን ከገለጹ ወዲህ ከተደረጉ የመጀመሪያ ህዝባዊ ክንውኖች መካከል አንዱ ነው። ዜታ ፊ ቤታ በሚል የግሪክ ፊደላት ምጻረ ቃል የሚታወቀው የተማሪዎች ማህበር በእንደ አውሮፓውያን አቆጣጠር 1920 በወቅቱ የሐዋርድ ዩኒቨርሲቲ አምስት ሴት ተማሪዎች የተመሠረተ ሲሆን ምክትል ፕሬዚዳንቷም ከዚህ ዩኒቨርሲቲ የተመረቁ ናቸው። በአሜሪካ ከሚገኙ ግዙፍ ጥቁር ሴት ተማሪዎች ማህበራት አንዱ እንደሆነ ይነገርለታል። ማህበራቱ የትምህርት ልቀት፣ የስራ እድገት፣ የማህበረሰብ አገልግሎትና ሌሎችም ተግባራትን ይደግፋሉ። በያዝነው ወር መጀመሪያ ላይ ካማላ ሄሪስ ዳላስ ቴክሳስ ላይ 20ሺ ለሚሆኑ አልፋ ካፓ አልፋ ተብሎ ለሚጠራው እርሳቸው አባል ለሆኑበት የሐዋርድ ዩኒቨርሲቲ የሴት ተማሪ ማህበር ጉባኤ ላይ ንግግር አድርገው ነበር። ባይደን ለሄሪስ ድጋፋቸው እንደሰጡ በጥቁር ሴቶችና አሸንፍ የተሰኘ ቡድን በዙም ባደረገው ስብሰባ 44ሺ ተሳታፊዎች ተገኝተው በጥቂት ሰዓታት ውስጥ 1.5 ሚሊዮን ዶላር ለካማላ ሄሪስ የምርጫ ዘመቻ አዋጥተዋል። በዚህም የሴት ተማሪዎች ማህበራት ትልቅ አስተዋጽኦ ነበራቸው ተብሏል። በተመሳሳይ በጥቁር ወንዶች እና ሸንፍ የተሰኘ ቡድን ደግሞ አንድ ሚሊዮን ዶላር አሰባስቧል። ባይደን ለምክትል ፕሬዚዳንቷ ድጋፋቸውን መግለጻቸውን ተከተሉ በነበሩት 48 ሰዓታት ውስጥ ደግሞ 100 ሚሊዮን ዶላር ለምርጫ ዘመቻዎቻቸው ተዋጥቷል። ይህም ገንዘብ በተለምዶ የፖለቲካ ድጋፍ አሰባሳቢ ኮሚቴዎች ከሚሰበስቡ ውጭ ሲሆን በእርሳቸው ወገን የሚንቀሳቀሰው ኮሚቴ 150 ሚሊዮን ዶላር ቃል እንደተገባለትም አስታውቋል። በመጨረሻም ፕሬዚዳንት ጆ ባይደን ከምርጫው ራሳቸውን ማግላቸውን በተመለከተና ወደፊት ስለሚሆነው እንዲሁም ለአሜሪካ ሕዝብ በመከናወን ላይ ያሉትን ስራን እንዴት እንደሚያጠናቅቁና መሰል ጉዳዮችን በተመለከተ ዛሬ ማምሻውን ለሕዝብ ንግግር እንደሚያደርጉ በኤክስ ማኅበራዊ መድረካቸው ላይ አስታውቀዋል። የንግግራቸውን ዝርዝር ይዘት በተመለከተ ዋሽንግተን ላይ በሪፖርተሮች የተጠየቁት ባይደን ጠብቃችሁ ተመልክቱ፣ አድምጡ ሲሉ ምላሽ ሰጥተዋል። በኮሮና ቫይረስ በመያዛቸው ምክንያት በዴላዌር ግዛት በሚገኘው የመኖሪያ ቤታቸው ለአንድ ሳምንት የቆዩት ባይደን ትላንት ማክሰኞ ወደ ዋይት ሀውስ ተመልሰዋል። ሐኪማቸው ዶክተር ኬቪን ኦክነር ባይደን ከቫይረሱ ነፃ መሆናቸውን ትላንት አስታውቋል። ባይደን ንግግራቸው የሚያደርጉትም በዋሽንግተን አቆጣጠር ከምሽቱ 8 ሰዓት ወይም በኢትዮጵያ አቆጣጠር ከሌቱ 9 ሰዓት እንደሆነም ታውቋል። አድማጮቻችን፣ የሰዓቱ ዋና ዋና ዜናዎች እነዚህ ነበሩ። ለቀሪ ዝግጅቶች ወደ ሀብታሙ ልመልሳችሁ Thank አስማማውን ለዓለም ዜናዎቹ አመሰግናለሁ። በ1925 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳ ቻናል 57 ዲግሪ ዌስት ከአሜሪካ ድምፅ በቀጥታ እየተላለፈ የሚገኘውን የረቡ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፃ ሊያም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትስአፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። በጎፋ ዞን ገዜ ጎፋ ወረዳ በደረሰው የመሬት ናዳ የሞቱ ሰዎች ቁጥር 250 መድረሱን የነፍስ አድን ጥረቱም ተጠናክረው መቀጠሉን የደቡብ ኢትዮጵያ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቋል። በኢትዮጵያ አሜሪካ ኤምባሲን ጨምሮ የተለያዩ ተቋማትና አጋር ድርጅቶች በአደጋ የተሰማቸውን ሀዘን ገልጸው ድጋፍ እንደሚያደርጉ ገልጸዋል። በወረዳው ያጋጠመው አሳሳቢ የተፈጥሮ አደጋ ያስከተለው ሞትና ጉዳት የሚመጣጠን የምግብና መሠረታዊ የሰብዓዊ ድጋፍ በተቀናጀ መልኩና በአፋጣኝ ሊቀርብ ይገባል ሲል የኢትዮጵያ ሰብዓዊ መብቶች ኮሚሽን አሳስበዋል። በተያያዘ በደቡብ ኢትዮጵያ ክልል በቤንች ሸኮ ዞን ሰሜን ቤንች ወረዳ በደረሰ የመሬት ናዳና መሰንጠቅ 28 ሰዎች ከቀያቸው መፈናቀላቸው ተገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝራለሁ ባለፈው ሳምንት ኢሁድ ሐምሌ 14 ከትናንት በስቲያ ሰኞ ሐምሌ 15 ቀን 2016 ዓ ምት በጎፋ ዞን ገዘ ጎፋ ወረዳ ከንቾ ሳቻ ጎዝድ ቀበሌ በደረሰው የመሬት ናዳ የሞቱ ሰዎች ቁጥር 250 መድረሱን ያስታውቀው የደቡብ ኢትዮጵያ ክልል መንግሥት ኮሚኒኬሽን ጉዳዮች ቢሮም የነፍስ አድን ጥረቱ ተጠናክሮ መቀጠሉን አስታውቋል። የአሜሪካ ድምፅ ያነጋግራቸው የገዘ ጎፋ ወረዳም የመንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ያለ መሪሁን የሟቾች ቁጥር በየጊዜው መጨመሩን ተናግሯል። ኮሚቴው ከገመገመ በኋላ እንትን እናደርጋለን ብለን ነው ያዘገየነው። አሁንም ፍለጋው እንደቀጠለ ነው ያለው። የወረዳም የዞንም የክልልም ስጋት ፌደራልን እዚህ በመምጣት እርዳታ እያደረጉ ይገኛሉ። እንግዲህ አሁን ያለው አዲስ ነገር እሱ ነው። እንግዲህ አሁን ሰው የተረባረበ ነው ያለው። የወረዳው የአደጋ ስጋት ስራ አመራር ኃላፊ አቶ ማስረሻ ማናዬ ደግሞ አሁንም ከአርባ በላይ የሚሆኑ ሰዎች አስክሬን እንዳልተገኘ ገልጿል። a de deg sow askre n e degeñe bicano is k ke arvade lay askre man niñoom sow maniñoom rijit me ngista እነዚህ ተጎጂዎች የእርዳታ እንዲያግዙ እና የሚያስፈልጋቸውን ድጋፍ እንዲያደርጉ የፈጣሪ ስም ይጠይቃለሁ። የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰማኮ የመሬት ናዳ አደጋ ተከትሎ በሰዎች ሕይወት እንዲሁም በመኖሪያቸውና በመተዳደሪያዎቻቸው ላይ የደረሰውን ጉዳት በተመለከተ የሚደርሱት ጥቆማዎችና ሪፖርቶች በእጅጉ አሳሳቢ መሆናቸውን ዛሬ ጠዋት ባወጣው ሪፖርት አስታውቋል። በደቡብ ኢትዮጵያ ክልልና በዞኑ የመንግስት አካላት ትብብር በአገራዊ የሰብአዊ ድጋፍ አቅራቢ ድርጅቶች እንዲሁም በአካባቢው ነዋሪዎች በድንገተኛም የናዳ አደጋ ጉዳት ለደረሰባቸው ሰዎች የተለያዩ ቁሳቁሶችን ጨምሮም መጠነኛ አፋጣኝ ድጋፍ መደረጉ አበረታች ስለመሆኑም ኮሚሽኑ ጠቁሟል። በተፈጥሮ አደጋ ወቅት በተለይ ሴቶች፣ ሕፃናት፣ አደጋውያንና አካል ጉዳተኞች ይበልጥ ተጋላጭ እንደሆኑ የተጠቀመው የኢሰመኮ መግለጫም እስካሁን ሰማንያ አንድ የሚሆኑትም ሴቶች መሆናቸውን አመልክቷል። በመጀመሪያው ናዳ የተቀበሩ ሰዎችን ለማትረፍ በጥረት ላይ ከነበሩት መካከል የከንቾ ሳቻ ጎዝዲ ቀበሌ ሊቀመንበር፣ አንድ የፖሊስ አባል፣ የጤና አገልግሎት ማስፋፊያ ሰራተኞችና የግብርና ልማት ባለሙያዎችም ዳግም በተፈጠረው ሌላ ናዳ ህይወታቸው ማለፉን አቶ ያለም መሪሁን ተናግሯል። እንግዲህ ወንድ፣ ሴት፣ ህፃን ምን የሚለውን ነገር ብለ ለመለየት የወረዳውን አደጋ ስጋትና የክልሉን አንድ ላይ ልከናል። ያን የማጣራት ስራ እንዲሰሩ ማለት ነው አሉ። ተጠልለው ያሉ ቤተሰቦች አሉ። ደግሞ ከወረዳውም ከአካባቢውም ያለው ማህበረሰብ የተለያዩ ባህላዊ ምግቦችን አካባቢ ላይ ያሉ ነገሮችን በመቀጠል ምን እያለ እያገዘ ነው ያለ ከዞን ከክልል ከፌዴራል የተዋቀረ ኮሚቴ ማለት ጠቅላላ አሁን ራሱ ውይይት ያደረጉ ነው ያሉት እንዴት ለማህበረሰቡ አሁን የሚመጣውን ነገር በአስቸኳይ እንዴት አድርገን ሰዎችንም ረፍ ከተናቸው ዘላኪንትን እናደርጋለን የሚለው ላይ ውይይት ያደረጉን ያለ አሁን ገልጸው ነው። በኢትዮጵያ የአሜሪካ ኤምባሲ አደጋው ባደረሰው ጉዳት ልባው ሐዘን እንደተሰማው ገልጾም ለተጎጂ ቤተሰቦችና ለኢትዮጵያውያን መጽናናትን ተመኝቷል። የአሜሪካ መንግስት በዩናይትድ ስቴትስ የዓለም አቀፍ ልማት ራዲዮ ወይም በዩኤስኤድ በኩል ድጋፍ ለማድረግ ሌሎች ሰብአዊ ድርጅቶችን እያስተባበረ መሆኑና ጉዳዩንም በቅርበት የተከታተለው እንደሚገኝ ገልጿል። ጥልቅ ሐዘን እንደተሰማው የገለጸው የኢፌዴሪ መንግሥትም በናዳው ውስጥ የተቀበሩ ሰዎችን ለማፈላለግ የነፍስ አድን ሥራዎችን ለማከናወን እንዲሁም ጉዳት የደረሰባቸውን ዜጎች መልሶ ለማቋቋምና የደረሰውን የጉዳት መጠን ለመለየት ከተለያዩ አካላት የተወጣጡ አስቸኳይ የአደጋ መከላከል ግብረ ኃይል በማቋቋም ወደ ስፍራው ማቅናቱን የኮሚኒኬሽን አገልግሎት መሥሪያ ቤቱ አስታውቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ በቀጥታ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችን ነው። ቀደም ብሎ ዮናታን ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔውን መጽሔት ይቀጥላል። ቀጣዩ ዘገባ ወደ አማራ ክልል ይወስደናል። በደቡብ ሜጫ ወረዳ የሰላም ኮሚቴ አባል ሆናችኋል በሚል በስፍራው የሚንቀሳቀሱ የፋኖ ታጣቂዎች መያዛቸው ከተገለጸ ከ13 በላይ ሰዎች ውስጥ ቢያንስ አራቱ መገደላቸውን ነዋሪዎች ለአሜሪካ ድምፅ ተናግረዋል። ገርጨጭ በተባለ የወረዳው ከተማ አራት ሰዎች ጭካኔ በተሞላበት መንገድ ተገድለዋል ያለው የአማራ ክልል መንግስት፣ ጽንፈኛ ኃይሎች ስል የጠራቸውን አካላት ተጠያቂ አድርጓል። ከወረዳው አባላትን አልመለመልኩም ያለው የአማራ ክልል የሰላም ምክር ቤት በበኩሉ ግድያውን አጥብቆ እንደሚያወግዝ ገልጿል። የአሜሪካ ድምፅ ከፋኖ ታጣቂዎች በኩል አስተያየት ለማግኘት ያደረገው ጥረት ለጊዜው አልተሳካም። ኬኔዲ አባተ ዝርዝሩን ይዟል። በአማራ ክልል ሰሜን ጎጃም ዞን ደቡብ ሜጫ ወረዳ ከትናንት በስቲያ ሰኞ ሐምሌ 15 ቀን 2016 ዓ ም አራት ሲቪል ሰዎች በታጣቂዎች መገደላቸውን የአሜሪካ ድምፅ ያነጋገራቸው ሁለት የወረዳው ነዋሪዎች አረጋግጠዋል። ካለፈው ሰኞ ምሽት ጀምሮ ከጎልማሳ እስከ አዛውንት የዕድሜ ክልል ውስጥ የሚገኙ ወንዶችና ሴቶች በእንብርክክ ሲሄዱ የሚያሳይ ተንቀሳቃሽ ምስል በማህበራዊ የትስስር ገጾች ላይ በብዛት እየተሰራጨ ይገኛል። ለደህንነታቸው በመስጋት ስማቸውን እንዳንጠቅስ፣ ድምፃቸውንም አየር ላይ እንዳናውል የጠየቁን አስተያየታቸውን የሰጡን የሜጫ ወረዳ ነዋሪዎች ስለ ሁኔታው ሲገልጹ በአካባቢው የሚ የሚንቀሳቀሱ የፋኖ ታጣቂዎች በቁጥር 18 የሚደርሱ ሰዎችን ባለፈው ሳምንት እሁድ ሐምሌ 14 ቀን ከየቤታቸው ከሰበሰቧቸው በኋላ በእስራት አሳድረዋቸዋል ብለዋል። በመቀጠል በማግስቱ ሰኞ ዕለት ደግሞ ግለሰቦቹን ታስረው ካደሩበት ወደ አደባባይ በማውጣት በእንብርክክ ሲያስኬዷቸው ነበር ካሉ በኋላ ከመካከላቸው አራቱ በዚያ ዕለት እንደተገደሉ አስረድተዋል። ከግድያው የቀሩት ደግሞ እያንዳንዳቸው በነፍስ ወከፍ አንድ መቶ ሺህ ብር ተቀጥተው እንደተለቀቁ መረጃ ደርሶናል ብለዋል አስተያየት ሰጪዎቹ። አስራ ስምንቱ ሰዎች በቁጥጥር ስር የዋሉት ከባህር ዳር ተመልሰው በየቤታቸው ከገቡ በኋላ እሁድ እለት ነው ያሉት እነዚሁ ሁለት አስተያየት ሰጪዎች ተጎጂዎቹ ወደ ባህር ዳር አቅንተው የነበረው በወባ በሽታ ዙሪያ ለስልጠና ተጠርተው ነው ሲሉ አክለዋል በአካባቢው ያሉ ታጣቂዎች በአንጻሩ በሰላም ምክር ቤቱ ለውይይት ተጠርተው እንደሄዱ በመጠርጠር ይዘናቸዋል እንዳሉ ነው የተናገሩት የአማራ ክልል መንግስት ኮሚኒኬሽን ቢሮ ትናንት ማክሰኞ ሐምሌ 16 ቀን 2016 ዓ.ም ባወጣው መግለጫ በደቡብ ሜጫ ወረዳ ገርጨጭ በምትባል ከተማ ነዋሪ የሆኑ የሃይማኖት መሪዎችን የአገር ሽማግሌዎችንና እናቶችን በእንብርክክ በማስኬድ ኢሰብአዊ የሆነ ቅጣት በመቅጣት ቀጥሎም ጭካኔ በተሞላበት ሁኔታ ገድለዋቸዋል ሲል ጽንፈኛ ኃይል ያላቸውን አካላት ከሷል። ተጎጂዎቹ ለተለያዩ ስራዎች ወደ ባህር ዳር ከተማ ደርሰው ሲመለሱ የሰላም ኮሚቴ አባላት ለመሆን ነው በሚል ምክንያት እርምጃ እንደተወሰደባቸውም ቢሮ አመልክቷል። የደቡብ ሜጫ ወረዳ ቤተ ክህነት ስራ አስኪያጅ መሪጌታ ግሩም፣ የሀገር ሽማግሌ አቶ ዘነብ አድማሱ፣ ሌላ የሀገር ሽማግሌ አቶ አስማማው አቤና፣ ወይዘሮ የኒያየው ዳኛው የተባሉ የከተማው ነዋሪዎች ተገድለዋል ሲል ቢሮው በስም ጠቅሶ ገልጿል። የአሜሪካ ድምፅ ስለ ጉዳዩ ከፋኖ ታጣቂዎች በኩል አስተያየትና ምላሽ ለማግኘት ያደረገው ሙከራ ለጊዜው አልተሳካም። የሰሜን ጎጃም ሀገረ ስብከት የስብከተ ወንጌል ኃላፊ መልአከ ምሕረት ግሩም አለነ ስለተፈጸመው ድርጊት ዝርዝር መረጃ እንደሌላቸው ገልጸው የደቡብ ሜጫ ወረዳ ቤተ ክህነት ስራ አስኪያጅን ጨምሮ አራት ሰዎች መገደላቸውን ግን እንዳረጋገጡ ተናግረዋል። ሚዲያ ላይ ካለው ውጭ ያወቅኩት የለም። ያኛውም ይሄኛውም ሚዲያ የሚለውን አያለሁ። ገዳዩ የገደለበትን ምክንያት እሱ ብቻ ነው የሚያውቀው። ግን ሙተዋል፣ ተቀብረዋል። ሌሎችም አብረው ሙተዋል። እንደ ስራ ኃላፊም ቢሆን ባለን ማጣራት ይሄ ነው ያለው። በሞታቸው ነው የተነገረን። እንግዲህ ሰኞ ነው ሞቱ ተብሎ የተነገረው። የተከበሩትም ሰኞ ይኸው ነው። አራት ናቸው። በመሰረቱ ይህን መረጃውን የተለየ ነገር አይኖረኝም። ከኔ፣ ማንም እንደሚያውቀው ነው የማውቀው። ምክንያቱም አሁን ባለው ሁኔታ የተለየ እውቀት ሊኖረን አልቻለም። የአማራ ክልል የሰላም ካውንስል የሕዝብ ግንኙነት ኃላፊ አቶ እያቸው ተሻለ ግድያው መፈጸሙን ካውንስሉ እንዳረጋገጠ ገልጸው የጉዳቱ ሰለባዎች ግን ከካውንስሉ ጋራ ምንም ግንኙነት የላቸውም ብለዋል። ድርጅቱ እንደተፈጸመ እኛም እንደ ማንኛውም ሰው እየሰማን ነው። እዚያ አካባቢ ያለ ሰዎችም ደውለን ለማረጋገጥ ሞክረናል። ተፈጽሟል ወይም የሚለው በእኛ በግላችን ሰላም ካውንስሉም ስለሚመለከተው እንደተፈጸመ የዓይን እማኞች እዛ ነግረውናል። ነገር ግን በእኛ ደግሞ ማረጋገጫ የሰላም ካውንስሉ አባላት አይደሉም። እንግዲህ የሚሉን ለሌላ ስራ ባህር ዳር ለሌላ ስራ ደርሰው ሲመለሱ ወደ ሰላም ካውንስሉ እየሄዳችሁ በሚል ነው የተያዙ ነው የሚሉት። በመሰረቱ እዛ ደቡብ ሜጫ የተባለው የሰላም ካውንስል እኛ አላቋቋምንም፣ አልተቋቋመም ገና። እኚህ ሰዎች ግን ከባህርዳር ለተለያየ ስራ ደርሰው እንደተመለሱ የክልሉ መንግስትም እዛ ያለው አስተዳደርም ጠይቀን አለኝ ሌላ ጤና የጎጂ ልማድ ጋር የተያያዘ የሆነ ስልጠና ነበር። ያ ስልጠና እንደተካፈሉ እና የተመለሱም በአስራ ሁለት ነው። እኛ መድረክ ያካሄድንም ሲጀመር የሰሜን ጎጃም እና የባህር ዳር ትናንትን ነው። ስለዚህ እኛ ጋር አባልም አይደሉም። እኛ ደግሞ በቅዳችን ያካታት ነው መንግስት ባለበት ከመንግስት ጋር በመተባበር ነው፣ ፋኖ ባለበት ደግሞ ከፋኖ ጋር በማተባበር ነው እንሰራዋለን ብለን እያሰብን ያለው እዛ ወረዳ በፋኖ ሀይሎችና ያለ ገና ፋኖዎችን አነጋግረን እነሱ ከፈቀዱ ብቻ ለማቋቋም ነው ጥረት እያደረግን የነበረን እንጂ አላቋቋም ነው። እዛ ወረዳ ሲቀጥል የተያዙ ሰዎች የተባሉት አስራ ሰባት ናቸው። እኛ ደግሞ ሰላም ካውንስል በወረዳ የምናቋቋመው አስራ አንድ ነው እና እኛ አባላት አይደለም። ካውንስሉ ድርጊቱን እንደሚያወግዘውም አቶ እያቸው ተሻለ ተናግረዋል። እኛ እየሰራን ያለ በክልሉ ግድያ እንዲቆም ነው። አጠቃላይ ያለው ክልሉ ላይ ያለው ግጭት ፖለቲካል ግጭት ነው። ይህ ግጭት ደግሞ በሶስተኛ ወገን አደራዳሪ በድርድር ይፈታል የሚል እምነት ይዘን ነው እየተንቀሳቀስ ነው ያለ። ሲቀጥልም የእኛ ሚና አደራዳሪም አይደለንም፣ ተደራዳሪም አይደለንም፣ አመቻች ነን። ከዛ በኋላ ቦታም፣ አደራዳሪም የሚመርጡት ራሳቸው ሁለቱ ወገኖች ናቸው። ስለዚህ እኛ የሰው ህይወት መጥፋት ይቆም እያልን እየታገልን ባለንበት ሰዓት ተጨማሪ የሰው ህይወት እንዲጠፋ ማድረግም ተገቢም አይደለም፣ የምናወግዘው ነው። ለምሳሌ እነዛ በቪዲዮም እንዳየነው የካውንስሉ አባል ናችሁ በሚል ነው ተገደሉ ተብሎ የተለቀቀው ቪዲዮ ቢሆንም ኑሮ ካውንስሉ የሚያስጠቃ ኃጢአት እየሰራ አይደለም። እኛ በነገራችን ላይ የኛ የሰላም ካውንስሉ ምዕራባውያን ከሚያቀርቡት ጥያቄ የተለየ አይደለም ያቀርቡት ነው። የአሜሪካ ኤምባሲ፣ አፍሪካ ኤጋድም ተደራደሩ ነው የሚሉ እኛም ተደራደሩ ነው ያሉ ነው። ስለዚህ እውነት ለመናገር ሊታሰብበት የሚገባ ተገቢ ያልሆነ ነው ብለን ነው የምናስበው። እኛ አሁንም ማን እንደፈጸመው ያን ያክል ማረጋገጫ የለንም። ማንም ያድርገው ማንም፣ ግን ተቀባይነት የሌለው ጉዳይ ነው። በንጹሐን ላይ የሚደረግ ግድያ ማንንም የፈጽመው አሩቀ ነው የምናወግዘው። በምክትል ርዕሰ መስተዳድር ማድረግ የአማራ ክልል አስተዳደር ዘርፍ አስተባባሪና የሰላምና ጸጥታ ቢሮ ኃላፊ ደሳለኝ ሰው። በክልሉ ወቅታዊ የጸጥታ ሁኔታ ላይ ዛሬ ረቡዕ ለመንግሥት የብዙሃን መገናኛዎች መግለጫ ሲሰጡ በደቡብ ሜጫ ወረዳ ገርጨጭ ከተማ ባለፈው ሰኞ ዕለት ተገድለዋል ያሏቸውን አራት ሰዎች በስም የዘረዘሩ ሲሆን 13 ሰዎች ደግሞ ያሉበት አይታወቅም ብለዋል። በዚህ ጉዳይ ላይ ከፋኖ ታጣቂ ቡድኖች በኩል ምላሽ ካገኘን በሌላ ዘገባ ይዘን እንመለሳለን። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ከአሜሪካ ድምፅ የሚተላለፈው የረቡዕ ምሽት ስርጭት ይቀጥላል። በአፋርና በሶማሌ ክልሎች መካከል የተፈረመው የሰላም ስምምነት ስኬታማ ሆኖ ዘላቂ ሰላም ይሰፍን ዘንድ ትኩረት ሰጥቶን እንዲሰራ ጥሪ ቀርበዋል። ማንነት ተኮር ነው በተባለ ግጭት የተፈናቀሉ የሀገር ሽማግሌዎች ለአሜሪካ ድምፅ እንደተናገሩት በሁለቱ ክልሎች ርዕሰ መስተዳደሮች የተፈረመው ስምምነት ወደ ሕዝብም እንዲወርድ መስራት ያስፈልጋል ብለዋል። የተፈናቀሉትን ወደ ቀያቸው የመመለሱ ስራ የስምምነቱ አንድ አካል እንደሆነና ተግባራዊነቱ እየተጠበቀ እንዳለም ተመልክቷል። አዲስ ቸኮል ዝርዝር አለው። ባለፈው ሐምሌ 11 2016 ዓ.ም የአፋርና የሶማሌ ክልል ርዕሰ መስተዳደሮች የተፈራረሙት የሰላም ስምምነት ተግባራዊ ሆኖ ላለፉት አምስት ዓመታት በአዋሳኝ አካባቢዎች ሲያጋጥሙ የቆዩ ግጭቶችን በዘላቂነት ለመፍታት ይቻል ዘንድ ትኩረት ተሰጥቶት እንዲሰራ የግጭቱ ተፈናቃዮችና የሀገር ሽማግሌዎች ጥሪ አቅርበዋል ቸው በአፋር ክልል አዋሽ ከተማ የሆኑት የሀገር ሽማግሌው አቶ አህመድ መሐመድ ስምምነቱ ጦርነቱን አስቁመውልናል ይላሉ። ሰሞኑን በሁለቱ ክልል መካከል ላይ ያለው የሰላም ስምምነት ተኩስ አቁሙ ከጀመረበት ሰዓት ጀምሮ ጥሩ ሁኔታ በሁለቱም በኩል ያለው ስለዚህ እንደ እንደ አፋር እንደ እኛ ክልል ሰላም ስምምነት በኋላ እስካሁን ድረስ በእኛ በኩል ምንም አይነት የጸጥታ ችግር የለም። ምንም አይነት ትንኮሳ የለም። ቀጠናው ሰላም ነው። በአፋር ክልል አዋሽ ከተማ የሚኖሩት አቢቶ ሙካ ደግሞ ስለ ሁለቱ ክልሎች ስምምነት በብዙሃን መገናኛ ከመስማታቸው በቀር ዝርዝሩ እንደማያውቁ ገልጸው ስምምነቱ ጦርነቱን ቢያስቆመውም ውጥረቱን ግን አላስቀረውም ባይ ናቸው። ከስምምነቱ በኋላ ከፍተኛ ጦርነት በአፋር ክልል ወይም ሶማሌ እና በአፋር ክልል አልተፈጠረም። አልፎ አልፎ ግን ከሰላም በኋላ የትንኩሳ ጦርነት ኃይለኛ ጦርነት ወይም ከፍተኛ ጦርነት ለማድረግ ዝግይ የሚሆነው በዛ ባይሳ በኩል በሶማሌ በኩል የሚታየው ትንኩሳ ነው። ግጭቱ ከገዳማቱ ወይም ገርበሬሲ አካባቢ ከተፈናቀሉት መካከል የሆኑት ደራይቴ ደገወይኔ የተባሉ አስተያየት ሰጭም የሰላም ስምምነቱ ከዚህ ቀደም እንደተፈረሙ ስምምነቶች ሁሉ ለሌላ ጦርነት ጊዜ መግዣ ሊሆን ይችላል ሲሉ ስጋታቸውን ገልጸዋል። አሁን አካሄዱ ራሱ ምንም ሰላም የሚመጣ ሳይሆን ይሄ ስምምነት ዛሬ ብቻ አይደለም። ይሄ ስምምነት ዛሬ ብቻ አይደለም። ሲያሸነፍ ዝም ይላል መንግስት። ከተሸነፈ ደግሞ ስብሰባ ይደረጋል። ይሄ ስብሰባ ደግሞ ስምምነቱ መሬት ላይ አይወርድም። አፈር እስከሚያዘጋጅ ነው። ሌላው ተፈናቃይ አቶ ኡመር ሁሴንም ስምምነቱ ዘላቂ ስምምነት መምጣቱን ይጠራጠራሉ። ሰባት ዓመት 31 ስምምነት አለ አዲስ አበባ ነበረ፣ አዳማ ነበረ፣ ጅግጅጋ ነበረ፣ ሀዋሻ ነበረ። የለም ከአምስት ዓመታት በላይ ያዘለቀቅ እያደረገ የቀጠለው ግጭት መነሻ ገዳማዊቱ ወይም ገረቤሴ ኡንዱፎና አዳዊቱ የተባሉ የሶማሌ ብሔር ተወላጆች የሚበዙባቸው ነገር ግን ከ2006 ዓ ም ጀምሮ በአፋር ክልል ስር ያሉ ቀበሌዎች ላይ የተነሳ የይገባኛል ጥያቄ ነው ባላቸው ግጭቶች ምክንያት የገዳማዊት ወይም ገርቤሴ ኡንዱፎ እና አዳይቶ የተባሉ ሶስት ቀበሌዎች እንዲሁም የሌሎች አጎራባች አካባቢ ነዋሪዎች የሆኑ የሁለቱም ብሔር በርካታ ተወላጆች ለህልፈት ተዳርገዋል። ሀብት ንብረታቸው ወድሟል። በመቶ ሺዎች የሚቆጠሩ ደግሞ ተፈናቅለዋል። ባለፈው ሳምንት በተፈረመው የሰላም ስምምነት ተፈናቃዮች ወደ ቀያቸው እንዲመለሱ እንደሚደረግ ተመልክቷል። ከሶስቱ ቀበሌዎች ከተፈናቀሉት ውስጥ የሆኑት የሶማሌ ብሔር ተወላጆቹ አቶ ኡመር እና አቶ ደራይቴ በስምምነቱ መሰረት የአፋር ክልል ተፈናቃዮቹ ወደ ሶስቱም ቀበሌዎች እንዲመለሱ ይፈቅዳል የሚል እምነት እንደሌላቸው አመልክተዋል። ምንም ተግባራዊ አይሆኑም። ያው መጀመሪያውም ተናገርኩ፣ እንደዚ አይነት ስምምነቶች ነበሩ ከአሁን በፊት። ምንም ተግባራዊ የተደረገ አንዱም የለም። ስለዚህ አሁኑም እንደ ድሮ ነው። ይሄ ደግሞ ይው የነገርኩ ነው። አፈሮች ሰው ቤት ላይ ነው ያሉት ከቤት የሰው ቤት ወጥቶ ሰው ባለቤቱ መመለስ ሲገባ ስምነቱ ደግሞ እዛ አለ። ግጭቶቹ ከቀያቸው የተፈናቀሉ የአፋር ብሔር ተወላጆችን በተመለከተም የአገር ሽማግሌው አቶ አህመድ ማህመድ የአካባቢውን ሰላም ማረጋጋጥና ተፈናቃዮችን ለማቋቋም ድጋፍ ማድረግ በቂ ነው ይላሉ። ለእነዚህ ተፈናቃዮች ብዙ ነገር ያስፈልጋቸዋል። አሁን ማጠላ ያስፈልጋቸዋል፣ ምግብ ያስፈልጋቸዋል፣ የጤና ሁኔታም ያስፈልጋቸዋል። ምክንያቱም ተረጋግቶ ስትል እንደሆኑ እነ ዳሀብ ሌኮማ እነ መንደ ኤልዋ የመበሉ ቦታዎች ይህም የምጠራልህ ቦታዎች የቦታዎች ሲሆኑ ዳሀብ ሌኮማ መንደ ኤላ ይሄ ሁሉ ቦታ ላይ ተሳፍሮ የነበሩ ሰዎች ስለሆኑ እነዛ ሰዎች ያው ንብረታቸውም፣ ሁሉን ነገር እንስሳም፣ የቤት ዕቃም ሁሉ ነገር እዛ ነው ተፈናቅሎ እና ወደዛ መመለስ ይፈልጋሉ። በሁለቱም ክልሎች መካከል የፌዴራል መንግስት ያስቀመጠው የእቅድ ጊዜ ሰሌዳ ሳለ ሁሉን ነገር በጊዜ ሰሌዳ መሰረት በሁለቱም ክልል በኩል የሚያስፈልገውን ነገር በተያዘለት ጊዜና በእቅዱ መሰረት ወደ ቀያቸው ይመለሳሉ። መጀመሪያ ተፈናቃዮች ወደ ጅቡቲ ይመለሳሉ። ከዛ በኋላ ህዝብ ለህዝብ ውይይት ይኖራል። ተመሳሳይ አስተያየት ያላቸው የአዋሽ ከተማ ነዋሪ አቶ ሙካ መተማመን መፈጠር አለበት በማለት ያክላሉ። ይሁንና ይገባኛል ጥያቄ ወደምነሳባቸው ወደ ሶስቱ ቀበሌዎች የሚመለሱ የሶማሌ ብሔር ተወላጆችን በተመለከተ ግን አፈጻጸሙ ላይ ጥርጣሪ አላቸው። ሌላ ዙር ግጭት በሚፈጥር አኳ እንዳይመለሱ ስጋት አለኝ ይላሉ። ሶማሊ በተፈናቀሉ ህዝብ እንዴት ነው? መሳሪያ ይዞ ነው ወይስ እንደ ኢትዮጵያ ህዝብ ጋ እንደሚኖረው ነው የሚኖረው? በፊት ደግሞ ከመና መሳሪያ ሶማሊ ክልል ባንዲራ ተክሎ ሶማሊ ክልል ፖሊስ አምትቶ እንደ በፊት መኖር አስቦት ከሆነ ሶማሊ ወይም ኢሳ፣ ይህንን በአፋር ህዝብ ምንም ደስታ የሚቀበልበት ነገር የለም። ለሰላሳ ዓመታት ከኖሩበት ከገርቤሲ ወይም ገዳማዊቱ እንደተፈናቀሉ የሚናገሩት አቶ ሸዋዬ ስፈራው በሁለቱም ወገኖች በኩል በጥርጣሬ እንደሚታይ ጠቅሰው ይህንን አመለካከት ከግምቱ ያስገባ አፈጻጸም እንዲኖር ጠይቀዋል። ስቆኝነት ያስፈልጋል ሳቸው ለመመለሱ ደግሞ ገርበ ኢሳ እንዳለ ይወድማለች የቤት ግንባታ ያስፈልገዋል። ቤቶች ይገነቡ። ከዛ በኋላ ህዝቡ ስጋት ላይ እንዳይኖር የህዝብ ለህዝብ ኮንፈረንስ ያስፈልጋል። ከመመለሱ በፊት ከመመለሱ በፊት ህዝብ ለህዝብ ኮንፈረንስ ያስፈልገዋል። የቤት ግንባታ ቢደረግ ሰላም በዚህ በትልኩ ይወርዳል ብዬ አስባለሁ። የሰላም ስምምነቱ ከአንድ ሳምንት በፊት በአፋር ክልል ርዕሰ መስተዳደር አቶ አወላ አርባና በሶማሌ ክልላቻቸው አቶ ሙስጠፌ መሐመድ በተፈረመበት ወቅት ህዝቡ እስከታች ድረስ የማወያየት ስራ እንደሚሰራና የሶስቱ ቀበሌዎች እጣ ፈንታም በሰላማዊ መንገድ ዘላቂ መፍትሄ እንደሚፈለግላቸው ተነግሮ ነበር። ለአሜሪካ ድምፅ የተናገሩ የሁለቱም ክልል ነዋሪዎች በአንጻሩ ይህው የሰላም ስምምነት በሁለቱ ክልሎች መካከል ሲካሄደ የቆየው እንደ ማፋሳሽ ግጭት ቢያስቆመውም ውጥረቱ ግን አሁንም እንዳለ መሆኑን አመልክተዋል። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር የኢትዮጵያ አየር መንገድ በኤርትራ መንግሥት የተላለፈውን የበረራዎች እግድ ውሳኔ ምክንያት በተመለከተ ከሚመለከታቸው አካላት ጋር እየተነጋገረ መሆኑን አስታውቀቀ። የአየር መንገዱ የኮርፖሬት ኮሚኒኬሽን ኃላፊ ሀና ጥናፉ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የኤርትራ ሲቪል አቪዬሽን ከሁለት ሳምንታት በፊት የበረራ ቁጥሩን እንድናሳደግ በደብዳቤ አሳውቀውን ነበረ። አሁን ደግሞ በረራውን ሙሉ በሙሉ እንድናቋርጥ ሲነግረን ተደናግጠናል ብለዋል። የውሳኔውን ምክንያቶች በተመለከተ ከሚመለከታቸው የኤርትራ ኃላፊዎች ጋር እየተነጋገርን ነው ሲሉ አክለዋል። ገብረ ገብረ ሚካኤል ገብረ መድህን ቀጣዩን ይዟል። የኤርትራ ሲቪል አቪዬሽን ወደ አስመራ የሚደረጉ የኢትዮጵያ አየር መንገድ በረራዎች ከመጪው መስከረም 20 ቀን 2017 ዓ ም ጀምሮ እንዲቋረጡ ወስነዋል። የሀገሪቱ ሲቪል አቪዬሽን የኢትዮጵያ አየር መንገድን ለሚጠቀሙ የኤርትራ መንገደኞች ዛሬ ረቡዕ ሐምሌ 17 ቀን 2016 ዓ ም በሀገሪቱ ጋዜጣ ላይ አውጥቶታል በተባለና በማኅበራዊ ሚዲያ ላይ ሲዘዋወር በዋለ ማስታወቂያ በኢትዮጵያ አየር መንገድ ወደ ኤርትራ የሚደረጉ ሁሉም በረራዎች እንደሚቋረጡ ነው የገለጸው። ይህንን አስመልክቶ ዛሬ ከሰዓት በኋላ በማኅበራዊ ትስስር ድረ ገጹ ላይ መግለጫ ያወጣው የኢትዮጵያ አየር መንገድ በበኩሉ የኤርትራ ሲቪል አቪዬሽን ከሦስት ቀናት በፊት ባለፈው እሁድ ሐምሌ 14 ቀን 2016 ዓ ም ይህን ውሳኔ በደብዳቤ እንደገለጸለት ጠቅሷል። ስለዚህ ጉዳይ ለአሜሪካ ድምፅ ማብራሪያ የሰጡት የኢትዮጵያ አየር መንገድ ግሩፕ የሕዝብ ግንኙነት እና የኮርፖሬት ኮሚኒኬሽን ኃላፊ ሀና አጥናፉ ለአየር መንገዱ በደረሰው ደብዳቤ ላይ የእገዳው ምክንያቶች እንዳልተገለጹ ተናግረዋል። በ21 ዜሮ ሰባት 2024 ላይ አንድ ደብዳቤ ደርሶናል። አንድ ሴንቴንስ ነች። በቃ ሱስፔንሽን ኦፍ ላይት የምትል ሰፕተምበር ሰባት ጀምሮ የኢትዮጵያ አየር መንገድ በረራውን

የኤርትራ ሲቪል አቪዬሽን አውጥቶታል በተባለው ማስታወቂያ ግን ለበረራዎቹ መታገድ ምክንያቶች ናቸው ያላቸውን ጉዳዮች የጠቀሰ ሲሆን ከነዚህ አንዱ አየር መንገዱ ተገቢነት የሌላቸው የንግድ ተግባራትን በመከተሉ ነው ይላል። በተጓዦች ላይ ምክንያታዊ ያልሆነ የበረራ ትኬት ዋጋ ይጨመራል፣ ስልታዊና የተደራጀ የሻንጣ ስርቆትም ይፈጸማል ሲል አየር መንገዱን ይከሳል። ተደጋጋሚ የበረራዎችና የሻንጣዎች መዘግየት እንደሚስተዋልም በማሳሰቢያው አመልክተዋል። እነዚህን እንደ መነሻነት የጠቀሰው የኤርትራ ሲቪል አቪዬሽን አየር መንገዱ ለእነዚህ ችግሮች ካሳ አልሰጠም በማለትም ይተቻል። የኢትዮጵያ አየር መንገድ ችግሮቹን እንዲያስተካክል የተሰጡ ማሳሰቢያዎችም ውጤት ባለማምጣታቸው እዚህ ውሳኔ ላይ መደረሱን የሲቪል አቪዬሽኑ ማሳሰቢያ ይገልጻል። የኢትዮጵያ አየር መንገድ ግሩፕ የህዝብ ግንኙነትና የኮርፖሬት ኮሚኒኬሽን ኃላፊ ሐና አጥናፉ በበኩላቸው የእገዳው ውሳኔ ምክንያቶች ካለመገለጻቸውም በላይ ጉዳዩ ከሁለት ሳምንት በኤርትራው ሲቪል አቪዬሽን ከተላከልን ሌላ ደብዳቤ ይዘት ጋር ይቃረናል ይላሉ። ይሄ ዛሬ ሁለት ሳምንት አካባቢ በስምንት ይመስለኛል ጁላይ ስምንት ላይ ሌላ የተላከልን ደብዳቤ ነበር እና ያ ደብዳቤ ከዚሁ ከሲቪል አቪዬሽን ኦቶሪቲ የመጣ ነው። የኢትዮጵያ አየር መንገድ እስካሁን በሳምንት አስር በረራ ነበር የምናካሄደው ሳውን ደ ከዚህ በኋላ ግን አስራ አምስት በረራ ማድረግ ትችላላችሁ ብሎ ለሳመሩ የተፈቀደበት ደብዳቤ ያለ ስር የነበረውን የበረራ ቁጥሩን በሳምንት ወደ አስራ አምስት እንዴት ነው የምናሳድገው? ምን አይሮች አይሮች ላነው ነው ስኬጁሉ እንደዚህ የሚለውን እዛ ላይ ነው እየተረባረብን እና እየሰራን የነበረው ከሁለት ሳምንት በኋላ ደግሞ እንደገና ይሄኛው ደብዳቤ ሲመጣ የአየር መንገድ በጣም የማሳስኖናል፣ በጣም የማስደንግጦናል። ምክንያቱ ምንድን ነው የሚለውን ግን ከሚመለከታቸው ጋር በኢትዮጵያና በኤርትራ መካከል የተቀሰቀሰውን ጦርነት ተከትሎ ለሁለት አስርት ዓመታት ተቋርጦ የነበረው የኢትዮጵያ አየር መንገድ የኤርትራ በረራ መልሶ የተጀመረው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት በ2010 ዓ ም ነበር። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። አሁን ወደ እኛ ወዳለንበቱ ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እናቀናለን። ለኮቪድ-19 መጋለጣቸውን ተከትሎ ለአንድ ሳምንት ተገልለው የቆዩት ፕሬዚደንት ጆ ባይደን ትናንት ማክሰኞ ወደ ዋይት ሃውስ ቤተመንግስት ቤተ መንግሥት ተመልሰዋል። ባይደን ሙሉ በሙሉ ከእይታ ተሰውረው ይሰንብቱ እንጂ ከፕሬዚደንታዊ ምርጫ ፉክክሩ ለመውጣት ያደረጉት ውሳኔ የሳምንቱ አብይ ዜና አድርጓቸዋል። ምክትል ፕሬዚደንት ካማላ ሃሪስም በምርጫ ዘመቻ እየተዘዋወሩ መሆናቸውን አክላ የአሜሪካ ድምጿ አኒታ ፓውል ከዋይት ሀውስ ያስተላለፈችውን ዘገባ ቁንጅታዬ ታሰማናለች። ፕሬዚደንት ባይደን የምርጫ ዘመቻዎቻቸውን ሲያፋፍሙ በነበሩባቸው ባለፉት ሳምንታት በብዙ እንቅስቃሴዎች የታጀበ የነበረው የዋይት ሀውስ ድባብ አሁን ርጭ ብለዋል። እሳቸውም ኮቪድ-19 ይዟቸው ዴላዌር በሚገኘው መኖሪያቸው ተለይተው ከሰነበቱ በኋላ ትናንት ያለምንም ግርግር ነው ወደ ዋይት ሀውስ የተመለሱት። ምክትል ፕሬዚደንታቸው ካማላ ሀሪስም ዊስከንስን ክፍለ ግዛት የምረጡኝ ዘመቻቸውን ሲያካሂዱ ውለዋል። በሌላኛው ጎራ የቀድሞ ፕሬዚደንት ዶናልድ ትረምፕ የምርጫ ዘመቻ ደግሞ ትናንት ሁለቱንም ኢላማው አድርጎ መዋልን ነው የመረጠው። የሪፐብሊካን ፓርቲው እጩ ምክትል ፕሬዚደንት ጄዲ ቫንስ ታሪክ ጆ ባይደንን ስራቸውን በወጉ ሳያጠናቀቁ አቋርጦ የወጡ ብቻ ሳይሆን፣ ደግሞም ናቸው እጅግ መጥፎ ከሆኑ የዩናይት ስቴትስ ፕሬዚዳንቶች አንዱ አድርጎ ያስታውሳቸዋል። ነገር ግን ወዳጆቼ ካማላ ሃሪስ ደግሞ ከእርሳቸው ይብሳሉ። ይህንን ደግሞ ሁሉም የሚያውቀው ነው። በእያንዳንዱ የጆ ባይደን ውድቀት እርሳቸውም አሉበት። የባይደንን የፕሬዚዳንትነት አእምሯዊ ብቃት በሚመለከትም ዋሽተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ካማላ ሃሪስን የአሜሪካ የውጭ ፖሊሲና የዲፕሎማሲያችን መሪ ድምፅ ሲሉ አሞግሰዋቸዋል። ምክትል ፕሬዚደንት ሃሪስ በባይደን እግር ተተክተው በእጩ ፕሬዚደንትነት ለመወዳደር የምረጡኝ ዘመቻ ላይ በሚሆኑበት በዚህ ወቅት ባይደን ብዙ ስራ የሚጠብቃቸው መሆኑንም ብሊንከን በአጽንኦት ሳይናገሩ አላለፉም። እስካሁን ላደረግናቸው እና በሚቀጥሉት ስድስት ወራትን መቀጠል ላለባቸው ጥረቶቻችን ከፍተኛ ትኩረት ሰጥተዋል በተለይም በመካከለኛው ምስራቅ ሰላም እንዲሰፍን የጋዛ ጦርነት እንዲቆምና አካባቢው ወደተሻለ ጎዳና እንዲያመራ ለምናደርገው ሁሉ። ተንታኞችም እሳቸው ባሉት ይስማማሉ። ይህ የፕሬዚዳንታዊ ስልጣን ዘመን ሊጠናቀቅ አንድ ስምንተኛ የሚሆነው ጊዜ ይቀረዋል። አሁንም እንደተደቀኑ ያሉ ተጨባጭ ፈተናዎች አሉ። በሀገር ውስጥ የሸቀጥ ዋጋ እንዲቀንስ ማድረግ፣ ሸማቹን ካለ አግባብ በስውር ከሚጨመሩበት ክፍያዎች መጠበቅ፣ ሰራተኛውን ለኩባንያዎች ትርፍ ሲባል ከሚጫኑበት አስከፊ ሕጎች መከላከል፣ በውጭ ደግሞ በመካከለኛው ምስራቅ የተኩስ አቁም ስምምነት እንዲደረስና ሰላም እንዲወርድ የሚደረገው ጥረት መቀጠል አለበት። ሩሲያ በዩክሬን ላይ የምታካሄደውን ጦርነት ለመግታት የተያዘውም ጥረት እንዲሁ። ወቅታዊ ሁኔታው የውጭ ሀገር መሪዎችንም ምን አቋም እንደሚይዙ ማሳሰቡ አልቀረም። በዚህ ሳምንት ከፕሬዝደንት ባይደን፣ ከምክትል ፕሬዚደንት ካማላ ሀሪስ እና ከቀድሞ ፕሬዚደንት ዶናልድ ትራምፕ ጋር የሚገናኙት የእስራኤሉ ጠቅላይ ሚኒስትርም ይህንኑ ተገንዝበዋል። የቴክሳስ ዩኒቨርሲቲ የዓለም አቀፍ ጉዳዮች ፕሮፌሰሩ ጀረሚ ሱሪ በዚህ መልክ ይተነትኑታል። ባይደን ከዓለም አቀፍ ጉዳዮች አኳያ አንድ ችግር የሚኖራቸው ይመስለኛል። እሳቸው ከጥቂት ወራት በኋላ ስራው ላይ እንደማይኖሩ የውጭ ሀገር መሪዎች ያውቃሉ። ስለዚህ ከእርሳቸው ጋር ስምምነቶችን ለማድረግ ያመነታሉ ምክንያቱም ቀጣዩ ፕሬዝዳንት ማንም ይሁን ማን ካማላ ሀሪስም ቢሆኑ የራሳቸው የውጭ ጉዳይ ፖሊሲ ቡድን ማዋቀራቸውና የራሳቸውን ግቦች መቀጻቸው አይቀርም። በሌላ በኩል ደግሞ የተቻላቸውን ያህል ቶሎ ቶሎ ብለው ጉዳያቸውን ከባይደን ጋር ለመጨረስ የሚፈልጉ የውጭ ሀገር መሪዎች ይኖራሉ፣ ምክንያቱም ወደፊት ምን እንደሚሆን እርግጠኛ መሆን ስለማይችሉ ነው። ፕሬዝደንት ባይደን ዛሬ ማታ በቀጥታ ከኦቫል ኦፊስ ጽህፈት ቤታቸው በሚያደርጉት ንግግር ከፕሬዚደንታዊ ምርጫ ፍክክሩ እራሳቸውን ለማግለል ስለምን እንደወሰኑ ለአሜሪካ ሕዝብ ያስረዳሉ። ቆንጅታየን፣ አመሰግናለሁ ለቀደመው ዜና። አሁን ደግሞ ወደ ፓሪስ ኦሎምፒክ ወደሚወስድን ሌላ ዘገባ እናቀናለን። የሰብአዊ መብት ተከራካሪ ቡድኖች የፈረንሳይ ባለሥልጣናት ከፓሪስ ኦሎምፒክ አስቀድሞ ስደተኞችን በሆሲብ ንግድ የሚተዳደሩ ግለሰቦችና በዋና ከተማይቱ ዙሪያ ያሉ ሌሎች ወገኖችን እያፈናቀለ ያለውን እርምጃ የማኅበራዊ መሠረትን ማጽዳት ሲሉ ከሰውታል። አያይዘውም እርምጃው የኦሎምፒክ ውድድሮችን ከመቼውም በተሻለ ሁሉን አሳታፊ ለማድረግ ፈረንሳይ የገባችውን ቃል ያመከነ ነውም ብለውታል። የፈረንሳይ መንግሥት በበኩሉ ረጅም ጊዜ ያስቆጠረ ችግርን ለመፍታት ጥረት እያደረግኩነስ ሲል መልሷል። ሊዛ ብራይንት ከፓሪስ ያጠናቀረችውን ዘገባ አሉላ ከበደ ያስደምጠናል። ከፓሪስ ጠርዝ ላይ ከሚገኝ የመጠለያ ካምፕ ውስጥ ያሉ ስደተኞች በማለዳው ያሉበትን ለቀውን እንዲወጡ እየተደረጉ ሲሆን፣ ቀጥሎ ስለሚጠብቃቸው ሁኔታ ግን እርግጠኛ አይደሉም። አብዱላይ ሰው ከጊኔ የመጣ ስደተኛ ነው። ወደዚህ እንድንመጣና መኖሪያ ቤት እንደሚፈልጉን ነገሩን። የኦሎምፒክ ውድድሮቹ እየተካሄዱም እዚህ ልንቆይ አንችልም። ወደ ሆነ ቦታ ወስደው ያሰፍሩናል። ይህን መሰሉ ስደተኞችን የማፈናቀል እርምጃ አዲስ አይደለም። የመብት ተሟጋች ድርጅቶች ከአሁን ቀደምም ትችት ሲሰነዝሩበት የቆየ ጉዳይ ነው። ይሁንና በተለይ የአሁኑ ዘመቻ መጠንና እየተከናወነ ያለበት ጊዜ የመብት ተሟጋቾቹን ይበልጥ አሳስቧቸዋል። በቀናት ዕድሜ ከሚጀምረው የፓሪስ ኦሎምፒክ አስቀድሞ የተፈጸመ በመሆኑ ይህን ሁሉ እንዴት ብለን እንግለጸው? ምክንያቱም በዚህ ሳምንት ብቻ የተፈጸመ አይደለም፣ ከተጀመረ ረጅም ጊዜ ሆኖታል። የፓሪስ የማኅበራዊ መሠረት ማጽዳት እንለዋለን። ስለሆነም እውን እየታየ ያለው በኦሎምፒክ ሳቢያ መንገዶችን በሙሉ ካለው መከራና ድህነት የማጽዳት ፍላጎት ነው። የቦርሶቲ የበጎ አድራጎት ድርጅት የሜዳዩ ሌላ ገጽ የተባለ የመብት አስከባሪዎች ትስስር መረብ አካል ነው። ከውድድሮቹ አስቀድሞ ባሉት ወራት ውስጥም በመቶዎች የሚቆጠሩ ሰዎች ወደ ሌላ ቦታ እንዲዛወሩ መደረጉን አስታውሶ፣ ስደተኞች ብቻ ሳይሆኑ ሴተኛ አዳሪዎችና ሌሎችም አካባቢውን እንዲለቁ ብርቱ ጫና እየተደረገባቸው መሆኑን አመልክቷል። አንዳንድ ስደተኞችም ከመዲናይቱ ርቀው ወደሚገኙ አካባቢዎች በመላካቸው በቀላሉ የማይገኙ ሥራዎቻቸውን እንዲያጡና ለማኅበራዊ አገልግሎት እጦት መዳረጋቸው ተነግሯል። የፈረንሳይ ባለስልጣናት በበኩላቸው ታዲያ ስደተኞቹ መሄድ የሚፈልጉበትን ቦታ መምረጥ ይችላሉ ይላሉ። አዴላይን ሳቪ የፈረንሳይ ኤልደ ፍራንስ ግዛት ጽህፈት ቤት ኃላፊ ናቸው። እነዚህን ስራዎች ለአመታት በየሳምንቱ ስናስፈጽም ቆይተናል። በኤል ደ ፍራንስ ግዛት ላሉ በአስቸጋሪና ንጽህናቸው በተጓደለ ሁኔታዎች ስለሚኖሩ ሰዎች መጠለያ ያበጃሉ። በተጨማሪም ፓሪስ ውስጥ ያሉን የአስቸኳይ ጊዜ መጠለያዎች በመሙላታቸው መጠለያ የሚያስፈልጋቸውን ሰዎች ወደ ሌሎች የፈረንሳይ ግዛቶች ስንልክ ቆይተናል። ስለሆነም አዲስ መጪዎች ከፓሪስ ጋር ቁርኝት ከመፍጠራቸው አስቀድሞ በሌሎች አካባቢዎች እድላቸውን እንዲሞክሩ ነው የምንመክራቸው። ይህ ስደተኞቹን የማፈናቀል እርምጃ የመጣውም በፈረንሳይ የጸረ ስደተኛ ዝንባሌ እያየለ በመጣበት በዚህ ጊዜ መሆኑንና ለቀኝ አክራሪው ናሽናል ራሊ ፓርቲ መግነን ምክንያት መሆኑም ተዘግቧል የፓሪሱ ግራ ዘመም የከተማ ምክር ቤት በአንጻሩ ለስደተኞች ጉዳይ በቂ መፍትሄ አልሰጡም ሲል የአገሪቱን ባለስልጣናት ተጠያቂ አድርጓል ላሚያ አልአራጄ የፓሪስ ከተማ ምክትል ከንቲባ ናቸው መንግስት በሱ ጥበቃ ስር ያለውን ይህንን ሁኔታ እንዲቆጣጠር ስንጠይቅ ወራት አስቆጥረናል ለስደተኞች የመጠለያና ድጋፍ መስጠታችንንም እንቀጥላለን። ሆኖም ግዛቱ ኃላፊነቱን መረከብ አለበት። ለአሁኑም ስደተኞቹ በፓሪስ አካባቢ የሚቆዩበት ቦታ ይሰጣቸዋል። ውድድሩ ሲጠናቀቅ ግን ወደ ጎዳና ኑሯቸው ሊመለሱ ይችላሉ። የአዳማጥ አቻላችሁት በ19፣ በ በ25ና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ የመጀመሪያ ቅንብር እንሻገራለን። ዲሞክራሲ በተግባር የአሜሪካ ምርጫ በአፍሪካ ላይ የሚኖረው ተጽዕኖ የዛሬው ዲሞክራሲ በተግባር ኢላማ ነው። በሜሪላንድ ሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ግንኙነት መምህር ፕሮፌሰር ጌታቸው መታፈሪያ በመጪው የአሜሪካ 2024 ምርጫ ፕሬዚደንት ትራምፕ ከተመረጡ ለአፍሪካ ሀገሮች በጎ የሚያሳይ አይመስለኝም ይላሉ። በእሳቸው ሀሳብ የማይስማሙት የሪፐብሊካን ፓርቲ ደጋፊና ተወዳዳሪ የሆኑት አቶ ለባን ስይን በበኩላቸው የፕሬዚደንት ትራምፕ መመረጥ ለአፍሪካ ሀገራት ሰላምና ኢንቨስትመንት መስፋፋት ከፍተኛ አስተዋጽኦ ይኖረዋል ሲሉ ይሟገታሉ። ሁለቱንም ያነጋግራቸው አስማማው ነው፣ ቀጣዩን መሰናዶ ልኮልናል። በተለያዩ አዳዲስ ክስተቶች የታጀበው በጥቅምት ወር የሚካሄደው የአሜሪካ ፕሬዚዳንታዊ ምርጫ ፉክክር በሌሎች የዓለም ክፍሎች ከሚኖረው ተጽዕኖ አንጻር ትኩረትን እየሳበ ይገኛል። በኢትዮጵያ በአጠቃላይም በአፍሪካ ሰሞናዊ ሁኔታውን ጨምሮ ምርጫው ሊኖረው በሚችለው ተጽዕኖ ዙሪያ አስተያየታቸውን የሰጡን በሜሪላንድ በሚገኘው ሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ግንኙነት መምህሩ ፕሮፌሰር ጌታቸው መታፈሪያ፣ ዶናልድ ትራምፕ ከተመረጡ ለአፍሪካ አይበጁም ይላሉ። ትራምፕ ምንድን ነው ያለው? ስለ አፍሪካ ጠቅላላው፣ ስለ ኢትዮጵያ ጠቅላላው፣ ስለ ጥቁር ህዝብ ምንድን ነው ያለው? እንደምናስታውሰው አፍሪካን፣ ቋንቋን፣ በጣም ይቅርታ ዝግልኝ፣ የሰገራ ቤት የሆኑ አገሮች ብለዋል። እና ቋንቋ ይቅርታ አድርግልኝ ከኔ አይደለም የወጣው። እና በዛ አይነት የሚያይ ሰው ነው። ከመጀመሪያው ገና ሳይመረጥ ቤቶች በሚያከራይበት ጊዜ ጥቁር ለጥቁሮቹ ቅድመ አይሰጥም ነበር። ጥቁሮች አትበጡ የሚል ነበር። እና ታሪኩ እንደዛ ነው። አሁን ዝም ብሎ ሆይ ሆይ የሚለው ለፖለቲካ ፍጆታው ነው እንጂ የውስጡ ልቡ የልቡ ልብ ውስጥ ቢታይ ይሄ ሰውዬ አግላይና ዘረኛ እንደሆነ ያስታውቃል። በአንጻሩ ደግሞ አፍሪካ ሀገሮችም ደግሞ ራሳቸው እኮ ራሳቸው አላስከብርም እያሉ ነው። በንቅዘት በኮራፕሽን የተበላሹ አገሮች ናቸው። ስለዚህ በመጨረሻ ላይ የምለው እርግጥ ትራምፕ ከተመረጠ ለአፍሪካ ሀገሮች በጎ የሚያሳይ አይመስለኝም ከሚያሳየው እና ከተናገረው ሁኔታ። ካለፈው ከፕሬዚዳንታዊ ምርጫ ፉክክሩ እራሳቸውን ያገለሉት ፕሬዚዳንት ጆ ባይደን በእሳቸው እግር ተተክተው የዲሞክራት ፓርቲው ፕሬዚዳንታዊ እጩ እንዲሆኑ ድጋፍ የሰጧቸው ምክትል ፕሬዚዳንታቸው ካማላ ሃሪስ የፓርቲያቸው ጩኖ በምርጫው በምርጫ አሸንፈው ከተመረጡ ለአፍሪካ የሚጠቅሙ የፖሊሲ ውሳኔዎችን ይወስናሉ ብሎ እንደሚያምኑም ፕሮፌሰር ጌታቸው ይናገራሉ። ካማላ ሃሪስ ብትመረጥ ለአፍሪካም ሆነ ለዓለም በሞላ ጥሩ ውይይታ ይኖረታል። ምክንያቱም አንደኛ የሶስተኛ ዓለም ሰው ነች፣ ራሷ አስተዳደጓም በዛ አይነት ነው። ሁለተኛ የባይደንን ፎሬን ፖሊሲ ታስቀጥላለች እና በዛ ሁኔታ እየታየ ነገር ግን ወደ አፍሪካ ስላልከኝ አፍሪካ ራሳቸውን ማስከበር አለባቸው። የሪፐብሊካን ፓርቲ ደጋፊ እንደሆነ የሚናገሩት አቶ ላባን ስዩም ግን በዚህ ሀሳብ አይስማሙም። ኢትዮጵያን ጨምሮ የአፍሪካ ሀገራት ለሰላም እጦት የተዳረጉት በባይደን አስተዳደር ወቅት ነው የሚሉት አቶ ላባን ዶናልድ ትራምፕ የሚመረጡ ከሆነ የዓለምን ሰላም በማጽናት አፍሪካን ተጠቃሚ ያደርጋሉ ይላሉም። ይሄ ሁለት ሺ አስራ አምስት ሁለት ሺ አስራ ስድስት ቢባል ኖሮ ልክ ነበረ ብዬ ነው። ፕሬዚደንት ትራምፕ ፕሬዚደንት አልነበሩም። ነጋዴ የነበሩ ምን አይነት አተሳሰብ ምን አይነት አሰራር አላቸው ይታይ ነበር ማለት ነው። ገና አይታወቅም ነበር። ለአራት አመት ሙሉ ፕሬዚደንት ሆኗል። ለአራት አመት ሙሉ ዓለም ሰላም ሰፍኖ ነበረ። አራት አመት ሙሉ ውጌ አልነበረም። እንደዚህ አሁን የገባንበት ያለው ችግር አልነበረም። በአሁኑ በጆ ባይደን ጊዜ በሁሉም አካባቢ ጦርነት የጦርነት ቀጠና ነው ሆነ ያለ። በቀላሉ ይሄ የኢትዮጵያ ጉዳይ እኳ የዲፕሎማቲክ የሆኑ ሰው የማይክ ሀምር ይመላለሳሉ። ግን አዲን እንደምታየው በሁሉም ክልሎች ችግር አለ። በሁሉም ነገር ጦርነት አለ ማለት ነው። ስለዚህ በኢትዮጵያ አንጻር ብታየው በትራምፕ ጊዜ የነበረና በጆ ባይደን ጊዜ ያለው ሁኔታ በጣም የተለያየ ነገር ነው። ስለዚህ ይሄ አሳምሽን ከየት የመጣ አሳምሽን መሆኑ ማንም ሰው ሊገባው አይችልም። ለምን አራት አመት ሙሉ ፕሬዚደንት ነበሩ ኑክሊያር ዋፐን ያነሳሉ ውጊያ ሊጀምሩ ነው የዓለም ሶስተኛ ጦርነት ሊደረጉ ነው ምናምን ሲባል የነበረ በጆ ባይደን ጊዜ እንጂ በትራምፕ ጊዜ አልታየም። ይሄ ነገር የህግ ባለሙያና የአፍሪካ አሜሪካ ስትራቴጂያዊ ግንኙነት ማጠናከር ላይ የሚሰራው የዩኤስ አፍሪካ ተቋም ፕሬዚዳንት ዶክተር ታዲዮስ በላይ በበኩላቸው ጉዳዩን የሚያዩት በአሜሪካ ከሚኖሩ የተለያዩ የአፍሪካ ሀገራት ተወላጆች ወይም ዲያስፖራዎች ጥቅም አንጻር ነው። የመጀመሪያ ለውጥ ሊሆን የሚችለው ምናልባት ከዚህ ከሀገር ውስጥ ብንነሳ ዲያስፖራን በሚመለከት የአፍሪካውንም ሆነ ኢትዮጵያን በሚመለከት ትልቁና ዋነኛው የኢሚግሬሽን ፖሊሲያቸው ነው። ትራምፕ ይዞ የመጣ ፖሊሲ ቢያሸንፍ ኢምፕሊመንት አረጋለሁ ብሎ የመጣ ፖሊሲ አንደኛውና ዋናው ዲፖርቴሽን ነው። ዶክመንት የሌላቸውን ኢሚግራንቶች አፍሪካኖችን ጨምሮ ማለት ነው። ከዚህም ባሻገር ደግሞ ከዚህም በፊት ነው የነበረው ፕሬዚደንሲ ውስጥ በነበረበት ጊዜ የነበረውን ፖሊሲ ሀገር ውስጥ እናያለን፣ እናውቃለን ምን ያህል ኢምፓክት እንደነበረው እኛ ኮሚኒቲ ላይ ማለት ነው። ተመሳሳይ እንደዚሁ አፍሪካ ላይ እንግዲህ ከትሬድ አንጻር ማየት እንችላለን። ከኢንቨስትመንት አንፃር እንግዲህ ከዩኒቨርሲቲ ፓርትነርሺፕ ከኤክስቼንጅ ፕሮግራም አጠቃላይ ከአፍሪካ ጋር በሚመለከት ያላቸው የፎሬን ፖሊሲ ኮምፕሊት ሺፍት ያደርጋል። ምንም ጥያቄ የለውም እዛ ላይ ና አፍሪካ ላይ ኢምፓክት ይኖረዋል። ትሬድን፣ ኢንቨስትመንትን ብታይ በተለይ ከዚህ ከዩኤስ አፍሪካ ሊደር ሰሚት በኋላ ከፍተኛ የሆነ ኢንጌጅመንት ታይቷል። ከፍተኛ የሆነ የኢንቨስትመንት፣ ከፍተኛ የሆነ የኤድ፣ ከፍተኛ የሆነ ትሬድ ኢንጌጅመንቶችን አይተናል ቢትዊን አፍሪካን አገሮች። ስለዚህ ያ ኮምፕሊ ሽፍት የማድረግ ድል ይኖረዋል ማለት ነው። ስለዚህ የፖሊሲ ሽፍት ይኖራል። ፕሬዚዳንት ጆ ባይደን በጥቅምት ወር መገባደጃ ከሚካሄደው ፕሬዚዳንታዊ ምርጫ ራሳቸውን ማግለላቸውን ተከትሎ ተፎካካሪያቸው የነበሩት የሪፐብሊካኑ ፕሬዚዳንታዊ እጩ ዶናልድ ትራምፕ ስልጣናቸውንም እንዲለቁ ጠይቀዋል። ትራምፕ ለወድተኛ የሥልጣን ዘመን ይመረጣሉ ብለው የሚያምኑት አቶ ላቫን ስዩም ይህም ለአፍሪካ ሀገራት ተጨማሪ የኢንቨስትመንት እድልን ይፈጥራል ሲሉም ይናገራሉ። አፍሪካ ተወዳዳሪ ተቀናቃኒ ኃይል ያስፈልጋል። ይሄ ማለት ለቻይና የሚወዳደር ለሌሎች ኃይሎች አፍሪካ ውስጥ ገብቶ ያሉት የሚወዳደር እና የአሜሪካ ቢዝነሶች ደግሞ ወደ አፍሪካ እንዲገቡ ተወዳዳሪ ሆኖ እንዲገቡ የሚጠቅም ያስፈልጋል ማለት ነው። ይሄ ደግሞ እንደ ነጋዴ እሱ ማድረግ የሚችለው ነገር ነው፣ የሚያደርገው ነገር ነው እሱ ትራምፕ በፕሬዚደንት ትራምፕ ማለት ነው። ጆ ባይደን በዚህ ሶስት አመት ተኩል እንግዲህ በአራት አመቶ ያየነው ነገር ጦርነት ነው ዴሊቨር ያደረገው እንጂ ሌላ ነገር ያደረገው ነገር የለም። በሱምና የሰላም ሰላም አስፈላጊነት በጣም ኢምፖርታንት ነው። ንግድ እንዲሰፋ እንዲያድግ የሚፈለግ ከሆነ ሰላም ያስፈልጋል። ሰላም ከሌለ ምንም ትርጉም የለውም። የትኛውም ቦታ ንግድ ሊሰፋ አይችልም። በጣም መፈጠር አይችልም። ምክትል ፕሬዚዳንት ካማል ሀሪስ በመጪው ጥቅምት በሚካሄደው ምርጫ የዲሞክራቲክ ፓርቲያቸው እጩ ለመሆን ከወዲሁ በቂ ድጋፍ ስለማግኘታቸው እየተነገረ ነው። አሶሺየትድ ፕሬስ ሰኞ ማታ ባወጣው ሀዝ መሰረት፣ ፕሬዚዳንታዊ እጩ ሆኖ በፓርቲያቸው ጉባኤ ለመመረጥ የ1976 ተወካዮች አብላጫ ድጋፍ የሚያስፈልጋቸው ካማል ሀሪስ ከወዲሁ ከ2200 የሚበልጡ የፓርቲው ተወካዮችን ድጋፍ አግኝተዋል። እጩነታቸው ከሳምንት በኋላ በሚካሄደው የዲሞክራቶች ብሔራዊ ጉባኤ ከጸናላቸውም፣ ከወራቶች በኋላ በሚካሄደው ፕሬዚዳንታዊ ምርጫ የዶናልድ ትራምፕ ዋና ተፎካካሪ ይሆናሉ ተብሎ ይጠበቃል። ቃል ለአሜሪካ ድምፅ አስማማየ ነው። ዋሽንግተን ዲሲ። አስማማውን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዝግጅታችን ኢትዮጵያውያን በአሜሪካ ነው። ወደ መካከለኛው ምዕራብ አሜሪካ እናቀናለን። በዚያ የኢትዮጵያ ምግብ ጣዕሞችን እንዲሁም ባህል ለማስተዋወቅ ጥረት እያደረገ የሚገኝ ሬስቶራንት እናስጎበኛቸዋለን። እንቅስቃሴ ከሚበዛባቸው የሚልዋኪ ከተማ ጎዳናዎች አንዱን ተጎራብቶ ለዓመታት ቆይተዋል። አመሻሹን ነፍስ የሚዘራበት ልዩ ማጀት የኢትዮጵያን ጣዕም ናፍቀው የሚመጡትን ሁሉ ለማስተናገድ ሥራ ይበዛበታል። ልክ እንደ ዛሬው ይመጣል። በጣም ፌቨረት ናቸው የዶሮ ወጥና ወይዘሮ ሙሉ ሀብተ ስላሴ የሙያውን ነገር ሲጠበቡበት፣ ባለቤታቸው አቶ ሰሎሞን በቀለ ወደ ሬስቶራንቱ ብቅ የሚሉ አሊያም ከቤታቸው ሆኖ የሚያዙ ደንበኞችን ማስተናገድ ይዘዋል። በመካከለኛው ምዕራብ አሜሪካ ዊስካንሰን ግዛት ከሚገኙ በጣት የሚቆጠሩ የኢትዮጵያ ጣም መዳረሻዎች በአንደኛው እንገኛለን። ዓለም ኢትዮጵያን ቪሌጅ መጠሪያው ነው። አቶ ሰሎሞን በቀለ የሬስቶራንቱ ባለቤት ናቸው። I in the not. You a with

ሬስቶራንቱ መልካም ምላሽ እንዳገኘ የሚያስታውሱት አቶ ሰለሞን የኢትዮጵያን ምግብ ለመጀመሪያ ጊዜ ለመሞከር ለፈለጉ እንግዶች የመተዋወቂያ እልፍኙ ነው መቆየቱንም ያክላሉ። የዚህ ቤት አንደኛው እንትኑ ጥቅሙ ልበል መሰለኝ ብዙ አዳዲስ ሰዎች መጣፉ ኢትዮጵያ ምግብ ቀምሰው የማያውቁ መጀመሪያ ጊዜ እንዴት እንኳን እንደሚያቆላ ማያውቁ አበላሉ የሚገርማቸው ለም በእጅ ለምትበላ ያለ ማንኪያ ያለ ሹካ ጉጥም ብቻ በማንኪያ ምዝቋሉ። እና አንድ የቀመሱ በኋላ ደግሞ ቤት የማያወጡ ሰዎች አሉ። በሳምንቱ አሁን የሚያዙ በየአይነቱ የሚያዙ ዶሮበት የሚያዙ ሁሉም በየፊናው ብቻ የለበታቸው ምግቦች አለ እና በጣም በጣም በጣም በጣም እንደ አስተማሪ ሆነናል የኢትዮጵያ ምግብ በማስተዋወቅ እንደዚ አይነት ምግብ አላ ተለያየ አይነት ንጋ ነው ለው የጾም ምግብ ስለው በጣም ተወዳጅ ነው፣ እና በጣም በጣም እያኮራ እዛ ለማስተዋወቅ መቻላችን ሬስቶራንቱ ኢትዮጵያና ኢትዮጵያውያንን በበጎ ለማስነሳት ያለውን አቅም የተረዱ የሚመስሉት ባለቤቶቹ ከትናንሽ ባህላዊ መገልገያ ቁሳቁሶች ጀምሮ የቤቱ ገጽታም ሆነ የምግቡ ጣዕም ከሀገር ቤቱ እንዳይርቅ ለአመታት መጣራቸውን ይናገራሉ። ዕቃዎቹ እንደምታያቸው ሁሉም ከበሌ ደመቶ ናቸው በአብዛኛው

የኢትዮጵያ ምግብና መጠጥ መዳረሻ ከመሆን የተሻገረ ሚና ሲጫወት እንደቆየ በሬስቶራንት ውስጥ ሰዎች ከተዋቸው ማስታወሻዎች፣ ምስክርነቶችና ሽልማቶች ለማየት ችለናል። በተለይ በከተማዋ ቁጥራቸው አነስተኛ ለሆኑት ኢትዮጵያውያንና ትውልደ ኢትዮጵያውያን የማህበራዊ መርሃ ግብሮች ታዛ ሆኖ ቆይተዋል።

ማለት ነው። ያው ለመጣ ጊዜ ጊዜ አሁን እየበረከተ ሰው ለመሰረት ስራ ለመያዝ ጥሩ ነው። ትንሽ ያስቸግራል ግን ዋና ነገር ሰው አብዛኛው ያው ደህና ስራ ከዚም ከዚህም ብዙ ያሉ ዶክተሮች አሉ፣ እዚህ ኢንጂነሮች አሉ። በየፊናው ብቻ ብዙ በራሱ ተወጥሮ ተደራጀ ሰው አለ፣ ብዙ ስራ ምስራ ሰው አለ። እና በደንብ ማህበርም አለን አሶሲሽኑ ብዙ ሰው ለማሰባሰብ ይሞክራል። በየመስራቹ እና ቤተክርስቲያን ማለት እና እያደገ ማህበረሰብ አለም የኢትዮጵያን መንደር ሚልዋኪ ከተማ ውስጥ የሚደረጉ ሰብአዊ እንቅስቃሴዎችን ከሚደግፉት መካከል አንዱ ነው። በተለይ ኑሮ የፈተናቸውን ለማገዝ ዘውትር አርብ የከተማዋ ምግብ ቤቶች በሚያከናውኑት ነጻ የምግብ ስርጭት ንቁ ተሳታፊ ስለመሆኑ ይወሳል። የኢትዮጵያና ኤርትራ ምግቦችን ለማስተዋወቅ ባለመው ቴስት ኦፍ ኢትዮጵያ ኤንድ ኤሪትሪያ ፌስቲቫል ቀንደኛ ተዋንያን መካከልም አንዱ ስለመሆኑ ሰምተናል። የአውሮፓውያኑ 2008 የፋይናንስ ቀውስን፣ የ2020 የኮቪድ ዘመን ፈተናን የመሰሉትን አልፎ ዛሬ ላይ የደረሰው ሬስቶራንት ከአድማስ ባሻገር የኢትዮጵያን ጣዕምና አብሮነት ስፍራ መሆኑን ቀጥሎ ማየት የባለቤቶቹ ህልም መሆኑን ተረድተናል። ለአሜሪካ ድምፅ ሀብታሙ ዝዩም ሚልዋኪ፣ ዊስካንሰን። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።